በዶክተር በየነ ጴጥሮስ የሚመራው ሶሻል ዲሞክራቲክ ፓርቲ ዛሬ አዲስ አበባ ውስጥ መግለጫ መስጠቱን መለስካቸው አማሃ ዘግቦልናል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ትናንት ከቀትር በኋላ በሰጠው ጋዜጣዊ መግለጫ መንግስት ለዘመናት ታፍነው ለኖሩ የህዝብ ጥያቄዎች ተገቢ ምላሽ በመስጠት በየአካባቢው የሚታዩትን ህዝባዊ ተቃውሞዎች ማስቆም እንደሚኖርበት አበክሮ ያስጠነቅቃል። አሁን የሚታዩ ግጭቶችን በተመለከተም መግለጫው መንሥኤዎች ናቸው ያላቸውን ብዙ ክንውኖችን ይዘረዝራል። ለምሳሌም የክልል አስተዳደሮች አመሥራረትን፣ የነዋሪውን ሕዝብ ይሁንታ ያላገኙ አከላለሎችን፣ የማንነት ጥያቄዎችና የዜግነት መብት በካድሬዎች ተጥሰዋል የሚሉ ይገኙባቸዋል። መግለጫው አክሎ ከክልላችን ውጡ በሚል የኢህአዴግ ካድሬዎች ስውርና ግልጽ ቅስቀሳ በንጹሐን ዜጎች ሕይወት አካልና ንብረት ላይ የሚደርሰው ከፍ ያለ ጉዳት በእጅጉ አሳፋሪ ክስተት ነው ብሎታል። ከሁሉ አስቀድሞም ይህንን አስከፊ ግጭት መንግሥት በአስቸኳይ እንዲያስቆም ጠይቋል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ችግር በአገሪቱ ካሉት ችግሮች ሁሉ ቅድሚያ ሊሰጠውና መፍትሔም ሊፈለግለት እንደሚገባ ተናግረዋል። የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። የአስተዳደር መቀየር አለበት፣ ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት። ያ ኮ የዚህ የካድሬዋዊ አስተዳደር አሁን ጠቅላይ ሚኒስትር ዶክተር አብይ የሚጠቁሟቸው ያካሄድና መፍትሄም እያሉ ያነሳቸው ጉዳዮች ስጋት ውስጥ የጣለው ነው። ስለዚህ እያቻቸው የሚያነሱ ተካሄደ አቅጣጫ ቢወድቅላቸውም ደስታቸው አሁን ስልጣን ላይ ያለው ነው። አሁን ቀበሌ አስተዳደር በል፣ ወረዳ አስተዳደር በል፣ ዞን ክልል ብትል፣ ሁሉም እየታገለ እኮ ነው፣ እየታገላቸው ነው ማለት ምን ከምናየው እና የምጠቁበት መንገድ መፈለግ አለበት። የፓርቲው ምክትል ፀሐፊ ወይዘሮ ራሄል ባፌ የአስተዳደሩን የሰው ኃይል ሊለውጥ ይችላል ያሉትን ዘዴ ጠቁመዋል። ህዝብ የመረጠው አስተዳደር አይደለም ያለ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለው። ስለዚህ የመንግስት ስልጣን አለ መንግስት ዛሬም ላይ ወርዶ ትላንት መርጦ እንዳስቀመጠው ትላንት በፖለቲካ ወገንተኝነት ሰርቶ ከሆነ ዛሬ የመምረጥና የማስቀመጥ የመመደብ መብት የመንግስት ነው። ወርዶ የተማረ የሰው ኃይል ቢያንስ ሰብአዊ መብቶችን የሚያስከብር የህዝብ አመኔታ ያለው፣ የህዝብን ክብር የሚያስጠብቅ፣ የሀገር ፍቅር ያለው መመደብ አለበት አስተዳደሩ። ፕሮፌሰር በየነ ጴጥሮስ በበኩላቸውም መንግስት በሀገሪቱ መረጋጋትን ለማምጣትና ግጭቶች እንዳይከሰቱ ለማድረግ ይረዳል ያሉትን ተመክሯቸውንም አካፍለዋል ባለፈው ሰሞን ሆሳና ላይ ወይም ባዲያ ዞን ያንን ሌላ አካባቢዎች የሆነውን ነገር ለማከናወን እንቅስቃሴ ነበረ አስቁመነዋል አይሆንም ብለን አስቁመናል ይሰማል እዚያ ቦታ እንዲህ ሲፈነዳ እዚህ ቦታ እንዲሆነ እኛ ብቻችን እንዴት አርገን እኛ ብሶትልንም ወይ ያንን ማሳየት አለብን ተብሎ ባነር እንትን ተብሎ ፎቶግራፎች ተለጥፎ ምን ተብሎ ዝግጅቱ ተጠናቋል አቁሙ። የለም እና ያንን ይዞ መሰረት አለበት ነው ብለው ኢህአዴግ የዚህን አይነት ድጋፍ ይዞ ቢሰራ ለማረጋጋቱም፣ ለምኑም ፖለቲከኛ ነው ተቃዋሚ ነው የተባለ አካባቢው እንዳይሬክት የተደረገ ሰው ሁሉ እየሄደ በየአካባቢው መንቀሳቀስ ሲጀምር ሀገሪቷ ትረጋጋለች እና እነዚህን ሁሉ ስልቶች መጠቀም ያስፈልጋል ነው የምንለው። ኢሶዴፓ በመግለጫው ላይ እንዳብራራው አሁን ግጭቶችን ለማስቆም መደረግ አለበት ከሚለው ጋር አያይዞም ዘላቂ ዴሞክራሲያዊ ስርዓትን ለመመስረት መደረግ ይገባዋል ያለውን ክንውንም አንስተዋል። ኢህአዴግ ብቻውን ወደዚህ ስርዓት ሊወስድን አይችልም ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ አስረድተዋል። በዚህ ረገድ በእሳቸው አባባል ኢህአዴግ ብዙ ጊዜ ወድቋል። ስለሆነም የግድ አንድ አይነት የሽግግር ጊዜና አሰራር ያስፈልጋል ይላሉ አንድ አይነት የመሸጋገሪያ ስርዓት ያስፈልገዋል። በመድረክም በኢሶዴፓም እምነት ያ መሸጋገሪያ ሁኔታ ብሔራዊ አንድነት መንግስት ነው መሆን ያለበት። እኛ ግን ብሔራዊ አንድነት መንግስት በምንልበት ጊዜ ኢህአደግን ከአያስወጣው ኢህአደግም ያለበት፣ ሌሎችን ፓርቲዎች ያሉበት የመንግስት መዋቅር ያለው በሙሉ ማይፈርስበት፣ ግን መሻሻል የምደረግበት ሕገ መንግስቱንም ጨርሶ አፍርሰን ከአሁኑ ወይም አይደል ሕገ መንግስትን በማሻሻል የሚያምን ነው። ብሔራዊ አንድነት መንግስት ስንል በእኛ እምነት ፓርላማው መበተን አለበት። ፓርላማ አለ ማለት ያደግ የገዛ አለ ማለት ነው። ስለዚህ ለእሱ ባይሆን አንድ አይነት በጋራ የተቋቋመ አማካሪ ሾንጎ ወይም ሊቋቋም ይችላል። እቺ አይነቷ አካሄድ አሁን ፊታችን ያለችዋን ሁለት አመት ብንቆይበትና ወደ ምርጫ ብንሸጋገር ዋናው ዓላማ ወደ ምርጫ ነው። ጊዜያዊ የከር ተከር ከርተከር እንደምለው አይነት ሁኔታ ላይ እንስማማ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ